ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባጭ፣ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ለመስተንግዶ እዚህ የምገኘው። እንግዲህ በዛሬው ዝግጅታችን በቀጣዩ የጠቅላይ ሚኒስትር ምርጫና የአስቸኳይ ጊዜ አዋጅ መጽደቅ ላይ ምሁራን ምን ይላሉ? ስለዚህ ሀደግ የመጀመሪያ ጊዜ በሕይወቱ አስቸጋሪ የጠቅላይ ሚኒስትር መረጣ ፕሮሰስ ውስጥ ገባ ማለት ነው። ሰው በዚህ ምክንያት አሁን የውጥረት የነገሰበት ሁኔታ ያለ ነው። አጠቃላይ ሊፈጥር ከሚችለው መስቀለኛ መንገድ ላይ ላለው ወደ ውድቀትም ወደ እድገትም ሊሄድ የምንችልበት መስቀለኛ መንገድ ላይ ስለሆንን ቀጥሎ የሚመረጠው ጠቅላይ ሚኒስትር ለኢትዮጵያኖችም ሆኑ ለዓለም አቀፉ ማህበረሰብ ትልቅ ግምት ሰጥቷል ብዬ አስባለሁ። የአዲስ አበባ ዩኒቨርሲቲ አቶ ሙልጌታ አረጋዊና የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩን አቶ ስዩም ተሾመን ይዘናቸዋል። የኦሮሚያ ኦህዴድና ተቃዋሚው ኦፌኮ ለመደራደር መወሰናቸውና በቅርቡ እየታዩ ያሉ ሌሎች ለውጦች ከሌሎች ፓርቲዎች ግንኙነት የዘለለ ትርጉም እየተሰጣቸው ነው። የኦሮሞ ህዝብም ትግል የኢትዮጵያ ህዝብም ትግል አንድ እርምጃ ወደፊት ሄደዋል። በተለይ የኦሮሞ ህዝብ ትግል አንድ እርምጃ ወደፊት ሄደዋል። ትናንት ፍርሃት የነበራቸው ፍርሃት እንዲለቃቸው አድርጓል። ትናንት ከኦሮሞ ህዝብ ይልቅ ሌሎቹ ይሻሉናል ብሎ ምርጫ ያደረጉት ሰዎች አሁን ግን የተወለድ ነው ከዚህ ህዝብ ነው የሚል አይነት አቋም እንዲይዙ ገፍቷቸዋል። አንድ ሀገር አንድ ህዝብ ነው ያለን ለዚህ ሀገርና ለዚህ ህዝብ አማራጭ ነው እያቀረብን ያለ ነው። አማራጭ በማቅረብ ሂደት ውስጥ የእኔ ብቻ ትክክለኛ ነው እና አንተ አማራጭ ማቅረብ የለብህም ብለን መድረኩ ማጥበብ የለብን። መድረኩ ይስፋ። ቀደም ሲል የሰማችኋቸው የፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና፣ በመቀጠል ደግሞ የኦህዴድ ማዕከላዊ ጽህፈት ቤት ቃል አቀባይ አቶ ካሳሁን ጎፌ ናቸው። ሁለቱንም ይዘናቸዋል። ባሳለፍነው ቅዳሜ ምሽት በዋሽንግተን ዲሲ የጥቁር ህዝቦች ወርን በማመልከት የባህል ምሽት ተዘጋጅቶ ነበር። ካስስ ኢትዮጵያዊ ብቻ አይደለም። ዛሬ የምታየው ነጮች አሉ፣ ቁጭ ብለው መሬቱ ላይ ቡናን በጣም የተዝናነ ፈንድሻ እየበሉ አምባሻውን ቢራውን እየጠጡት የአፍሪካ የአፍሪካ አሜሪካውያኑን የጥቁር ህዝቦች በዓል በማስመልከት ወይም ወርን በመዘከር ዝግጅት ተዘጋጅቶ ነበር። ይህንን ዝግጅት ያስተባበረችው ተዋናይት የፋሽን ባለሙያ ሰሎሚያ አውቶሊኖ ናት። ያደመጣችኋት እሷ ነው። እንግዲህ ከሌሎች ታዳሚዎች ጋራ ይሰናታል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና ደቡባዊ ሶማሊያ ውስጥ በተካሄደ የአየር ጥቃት ሁለት የአልሸባብ ተዋጊዎች መገደላቸውንና አንድ ሌላ መቁሰሉን የዩናይትድ ስቴትስ የአፍሪካ እዝ አስታወቀ። ጥቃቱ የተካሄደው ጅሊብ የምትባል የመካከለኛው ጁባ ክፍለ ሀገር ከተማ ውስጥ መሆኑን ነው አፍሪኮም የተናገረው። ይህ የዩናይትድ ስቴትስ ኃይሎች ሶማሊያ ውስጥ በዚህ የአውሮፓ ዓመት ያካሄዱት አራተኛ የአየር ጥቃት መሆኑ ነው። የዩናይትድ ስቴትስ ከስምንት ወራት በኋላ በመጪው ጥቅምት መጨረሻ በሚካሄደው ፌዴራልና የአካባቢ እንደራሴዎች ምርጫ ውስጥ ሩሲያ እጇን እንዳታስገባ ለመከላከል የሚያስችል የተለየ መመሪያ ከፕሬዚዳንት ዶናልድ ትራምፕ እንዳልደረሳቸው አንድ ከአፍሪካ የመረጃ ጉዳዮች ባለስልጣን አስታወቁ። ባለፈው ምርጫ ውስጥም ሚስተር ትራምፕን ድል ለመቀዳጀት በሚረዳ ሁኔታ ሞስኮ ጣልቃ ገብታለች ተብላ በዋሽንግተን ባለስልጣናትና ባለሙያዎች በስፋት እየተከሰሰች ነው። በመጨረሻም የደቡብ አፍሪካ ፓርላማ መሬት ክለሳው ክለላ መውረስ በሚያስችል መልኩ የረቀቀ የህግ መንግስት ማሻሻያ ጸድቋል። እርምጃው የሚበዛው የእርሻ መሬት አሁንም የነጮችን እጅ በሚገኝባት ሀገር ይህ ፓርላማ የወሰደው እርምጃ ከባድ ጉዳይ መሆኑ የሚታወቅ ነው። ሆኖም የዚህ የህገ መንግስት ማሻሻያ እርምጃ ዋናው አስተባባሪ በማሻሻያው ምክንያት የሚመጣ ከባድ እርምጃ እንደሌለ በመግለጽ ህዝቡን ሲያረጋጉ ቆይተዋል። አክራሪ የሆነው የኢኮኖሚ ነጻነት ተዋጊዎች ፓርቲ መሪው ጁሊየስ ማሌማ ቤቱን ወይም ፋብሪካውን ወይም ኢንዱስትሪውን ማንም አይነጠቅም። የመሬት ባለቤትነት ይቅርና በሊዝ ይከራያል። ይሄ ደግሞ በህገ መንግስታዊ ግምገማው ሂደት የሚወሰን ይሆናል ብለዋል። ይህ የፓርላማው እርምጃ ደቡብ አፍሪካን እንደ ጎረቤቷ ዙምባብዌ ያደርጋታል የሚል ስጋትም አለ። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን ንምራችሁ የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋው ነኝ፣ ለዛሬ የፕሮግራሙን የምመራው አብረን ከአድማስ እንሻገር እላችኋለሁ። ጋቢና ወደ ቀዳሚው ዘገባችን ስናመራ የኦሮሚያ ኦህዴድና ተቃዋሚው ኦፌኮ ለመደራደር መወሰናቸውና በቅርቡ እየታዩ ያሉ ሌሎች ለውጦች ከሌሎች ፓርቲዎች ግንኙነት የዘለለ ትርጉም እየተሰጣቸው ነው። ከዚህ አንጻር የሁለቱ ፓርቲዎች አመራሮች ምን ይላሉ? ሁለቱንም የሚያነጋግራቸው እስክንድር ፍሬው ነው። የኢህአዴግ አባል ድርጅት የሆነው የኦሮሚያ ገዢ ፓርቲ ኦህዴድ በቅርቡ እያንጸባረቀ ያለው አቋም የዚህ ዘገባ መነሻ ነው። በቅርቡ ባደረገው ስብሰባ ነው ፓርቲው የኦሮሞ ፌዴራሊስት ኮንግረስን ጨምሮ በአገር ውስጥም ሆነ በውጭ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ተቀራርቦ መስራት እንደሚፈልግ ይፋ ያደረገው ይህ ብቻ ግን አይደለም። ኦሮምኛ ከአማርኛ ጎን ለጎን የኢትዮጵያ የስራ ቋንቋ እንዲሆን እንደሚታገልም ይፋ አድርጓል። ይህ አቋም በተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሲቀነቀን የቆየና በተለያዩ መድረኮችም የተንጸባረቀ መሆኑ ይታወሳል። በቅርቡ ከእስር ለተፈቱት የኦሮሞ ፌዴራሊስት ኮንግረስ አመራሮች ዶክተር መረራ ጉዲና፣ አቶ በቀለ ገርባና ሌሎችም በተደረጉ የአቀባበል ስነ ስርዓቶች ላይ ከፍተኛ የኦህዴድና የኦሮሚያ ክልል ባለስልጣናት መገኘታቸውም ትኩረት የሳበ ሌላ ነጥብ ነው። እነዚህ የቅርብ ጊዜ እውነታዎች በገዢው ኦህዴድና በተቃዋሚ ኦፌኮ መካከል ያለውን ልዩነት መጥበብ እያመለከቱ ይሆን? የኦህዴድ ማዕከላዊ ጽፈት ቤት ቃል አቀባይ አቶ ካሳሁን ጎፌ ምላሽ ተከታዩ ነው። በኦህዴድ ና በተቃዋሚ ፖለቲካ ፓርቲዎች መካከል ያለው መስመር የፖለቲካ መስመር አይደለም የጠበበው ያለው የግንኙነት የፕሮሲጀር ጉዳይ ነው እየቀለለ የመጣው። ምክንያቱም አንድ ሀገር አንድ ህዝብ ነው ያለን። ለዚህ ሀገርና ለዚህ ህዝብ አማራጭ ነው እያቀረብን ያለ ነው። አማራጭ በማቅረብ ሂደት ውስጥ የእኔ ብቻ ትክክለኛ ነውና አንተ አማራጭ ማቅረብ የለብህም ብለን መድረኩ ማጥበብ የለብን። መድረኩ ይስፋ፣ ሀሳቦች ወደ መድረክ ይምጡ፣ ሙግት ይካሄድበት፣ ክርክር ይካሄድበት፣ የተሻለውን ሀሳብ ህዝቡ ይምረጥ። እኔ አውቅላችኋለሁ ከሚል ፖለቲካ እንውጣ። ይሄ በጣም ጎታችና ኋላ ቀር ያልሰለጠነ የፖለቲካ አካሄድ ነው። ይህን አካሄድ እና ጥበብና ተቀራርበን ወደምንወያይበት መድረክ እንምጣ ነው የኦህዴድ አቋም፣ እንጂ ኦህዴድ ኦፌኮ መሆን አይችልም። ኦፌኮ ኦህዴድ መሆን አይችልም። የተለያየ ፖለቲካ ስልት፣ የተለያየ ፖለቲካ ፕሮግራም ይዘን ነው አንግበን ነው እየታገልን ያለነው። ነገም ልንግባባ አንችልም። ተወዳድረን ተፎካክረን ስልጣን ለመያዝ አንዱ አንዱን ጥሎ ስልጣን ለመያዝ የምንከራከር ፓርቲዎች ነን። ይሄ እንደተጠበቀ ሆኖ አብሮ ግን መስራት ይቻላል። አቀባበሎቹ ከምን የመነጩ ናቸው? አሁን ለምሳሌ ዶክተር መረራ ጉዲና በተለያዩ ኦሮሚያ አካባቢ ሲንቀሳቀሱ የየከተማዎቹ ከንቲባዎች፣ የኦህዴድ አመራሮች የሆኑ ጭምር ንግግር እንዳደረጉ ሰምተናል። አቶ በቀለ ገርባ በአዳማ ስቴዲየም በተደረገ ስነ ስርዓት ለሳቸው አቀባበል ወይዘሮ አዳነች አቤቤ ናቸው የተገኙት ይመስለኛል፣ የከተማው ከንቲባ እና እነዚህ ነገሮች ምንድን ነው ምልክታቸው? እነዚህ ምልክቶች በዋናነት አቀባበል እያደረገ ያለው ኦህዴድ አይደለም። አቀባበል እያደረገ ያለው ህዝቡ። ህዝቡ ደግሞ አቀባበል ማድረግ መብት አለው እኛም አማራጭ ፖሊሲዎቻችንና ፕሮግራሞቻችን አቅርበ ለት የምንወዳደረው ከዚህ ህዝብ ጋር ነው። እዚህ ህዝብ ላይ ተፈቺዎቹ መልእክት ሲያስተላልፉ ኦህዴድም የራሱን መልእክት ማስተላለፍ አለበት። እዛ የምንገኘው የኦፌኮን አቋምና የኦፌኮን ድጋፍ ለማድረግ አይደለም። የምንሄደው እዛ የምንሄደው መድረክ ነው፣ የፖለቲካ መድረክ ነው። የፖለቲካ መድረክ ላይ የእኛም ሀሳብ መደመጥ አለበት። እኛ የሚሰራ ነው ስራ። እነሱን በማስፈታትም ረገድ የተገኘው ውጤት ባለቤት ኦህዴድ ኢህአዴግ መሆኑን ማሳየት አለብን። ስለዚህ የፖለቲካ መድረክ ነው። የፖለቲካ መድረክ ላይ ለምን ትገኛላችሁ? የእናንተ ድምጽ ለምን ይደመጣል? የኦፌኮ ድምጽ ብቻ ነው መደመጥ ያለበት ወደሚል እንደምታስ ካልሄደ ድረስ እዛ የምንሄደው እኛ የእነሱን ፓርቲ ድጋፍ ወይም መድረኩን ለማሳመር ለማድመቅ አይደለም የኛ አመራሮች የተገኙት። የኛ አመራሮች የተገኙት በዋናነት የራሳችንን መልእክት ለህዝቡ ማስተላለፍ የሚገባንን መልእክት እንደ ፖለቲካ ፓርቲ አቋማችንን ለማንጸባረቅም ጭምር ነው እንጂ እዛ የሚካሄደው በሌላ ትርጉም እንደሌለው መወሰድ ነው ያለበት። የመጨረሻ ጥያቄ አደርገዋለሁ። በመውጫው ሰዓት ስለያስኮት በቅርቡ የኦፌኮ ሊቀመንበር ዶክተር መረራ ጉዲና በሰጡኝ ቃለ ምልልስ ከእናንተ ጋር ለመደራደር ጥያቄ ማቅረባቸውን ከኦህዴድ ጋር በሶስት ነጥቦች ላይ ለመደራደር ጥያቄ አቅርበናል ብለዋል። ወስነናል በስራ አስፈጻሚ ኮሚቴ ስብሰባችን። ስለዚህ ይሄ ሁኔታ ምን ላይ ደርሷል? ማለት የነሱ ጥያቄ ሳይሆን በእኛ በኩል ጥሪ አቅርበናል። እሱኛው እናንተን ጥሪ መነሻ አድርገው ነው ጥያቄ የበለጠ ይቀለኛል። በእኛ በኩል ከኦፌኮም ይሁን ከሌሎች የፖለቲካ ፓርቲዎች ጋር ለመወያየት እቅድ እያዘጋጀን ነው ያለ ነው። በእቅዱ መሰረት በሶስቱ ጉዳይ አይደለም ከሶስት ጉዳይ በላይ ቢኖራቸው ባሉት ጉዳዮች ላይ እንወያያለን። ይሄኛው ትክክል ነው፣ ይሄኛው ትክክል አይደለም የሚል አጀንዳ የለም። አጀንዳው ትክክል አለመሆኑን ይዘን በምንቀርበው ጭብጥ ውድቅ እናደርጋለን። ነገር ግን የነሱ ሀሳብ ይምጣ፣ ይደመጥ፣ እንከራከርበት ይፈይድ እንደሆነ የሚፈይድበትን አግባብ ያስረዱ፣ የማይፈይድ ከሆነ የማይፈይድበትን አግባብ ደግሞ እኛ እናስረዳቸዋለን። ከዛ ያሸነፈው ሀሳብ የሀገሪቱ ሙሉንተናዊ ጥቅም በሚያስጠብቅ ሉ ተግባራዊ ይደረጋል። ስለዚህ ለድርድር ዝግጁ ነን፣ ለይስሙላም አይደለም። እንግዲህ አሁን አዲስ ምርጫ ማካሄደናል። ዞሮ ዞሮ አዲስ ምርጫው ብዙ የሚያውቀን ነገር የለውም። በጣም በጊዜ ገድቤ ማስቀመጥ ሊከብደኝ ይችላል፣ ግን በጣም አጭር ጊዜ በተባለ ጊዜ ውስጥ ወደ ውይይትና ድርድሮች እንገባለን ብለን እናስባለን። የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና እንደሚሉት ደግሞ እየታዩ ያሉት ሁኔታዎች የኢትዮጵያ ህዝብ ትግል ወደፊት መራመዱን ያሳያሉ። የኦሮሞ ህዝብ ምትግል፣ የኢትዮጵያ ህዝብ ምትግል አንድ እርምጃ ወደፊት ሄደዋል። በተለይ የኦሮሞ ህዝብ ትግል አንድ እርምጃ ወደፊት ሄደዋል። ትናንት ፍራት የነበራቸው ፍራት እንዲለቃቸው አድርገዋል። ትናንት ከኦሮሞ ህዝብ ይልቅ ሌሎቹ ይሻሉናል ብሎ ምርጫ ያደረጉት ሰዎች አሁን ግን የተወለድነው ከዚህ ህዝብ ነው የሚል አይነት አቋም እንዲይዙ ገፍቷቸዋል። በሀቅሚውም በምን ከኦሮሞ ከህዝብ ጋር መሰለፉ መቆሙ አስፈላጊ መሆኑን ሁሉም ተረድቷል። ከልቢም ሊሆን ይችላል፣ ላይሆን ይችላል። ስለዚህ ትናንት በተቃዋሚ ደረጃ ይነሱ የነበሩትን ብዙ የዲሞክራሲያዊ ስርዓት በኢትዮጵያ መፍጠሩ በኢህአደግ ደረጃም ማለት ነው። ድሮ ኢህአደግ በሙሉ ተቃዋሚ አጥፊ ነው። እኛ አልሚንን ጸረ ሰላማዊ ኃይሎች፣ ጸረ ልማት ኃይሎች፣ ኃይሎች ምን ኃይሎች፣ ኪራይ ሰብሳቢዎች እያለ ተቃዋሚን ይከስ ነበር። አሁን ደግሞ ኃላፊነቱን ሙሉ በሙሉ ይወስዳለሁ የሚልበት ደረጃ ደርሰዋል ማለት ነው። የኦሮሞ ሕዝብ ትግልም የኢትዮጵያ ሕዝብ ትግልም አንድ እርምጃ ወደፊት ሄደዋል። ይሄ መረሳት የለበትም። ሌላው የኦፒዲኦ ግን አንዳንድ የሚያነሳቸው ለምሳሌ የኦሮምኛ ቋንቋ የብሔራዊ ቋንቋ እንዲሆን ከአማርኛ ጋር ብሔራዊ ቋንቋ እንዲሆን እንታገላለን፣ እንዲሁ እንታገላለን የሚሉት አንዳንድ ነገሮች ላይ ግን ትንሽ ብይታ አለ። ኦፒዲዮ ገዢ ፓርቲ የገዢ ፓርቲ አባል ነው ወይስ የተቃዋሚ ፓርቲ አባል ነው? ገዢ ፓርቲ ከሆነ መወሰን አለበት። ከዛሬ ጀምሮ ተደራድረሙን በሌላ መንገድ ከዛሬ ጀምሮ የኦሮምኛ ቋንቋ ብሔራዊ ከአማርኛ ጋር የሀገሪቱ ብሔራዊ ቋንቋ እንዲሆን ብሎ መወሰን፣ የስራ ቋንቋ እንዲሆን መወሰን መቻል አለበት። ስለዚህ በአባባላቸው አሁንም ቢሆን አንድ እርምጃ ይቀራቸዋል። እንደ መንግሥት መወሰን መቻል አለባቸው። የመንግስት አካል እንደሆኑ እንደሆነ ኃይል ኢህአዴግም ይህን ማድረግ አለበት። እኔም እንደ ኢህአዴግ አባል ይህንን ማድረግ አለብኝ ብሎ መወሰን መቻል ነው ማለት ነው። ከእኛ እኩል ገና እታገላለሁ የሚለው አባባሉ ትንሽ ግሪታን ይፈጥራል ማለት ነው። እዚህ ላይ አንዳንድ ተንታኞች ደግሞ ምናልባት በአራቱ ፓርቲዎች የኢህአዴግ አባል ፓርቲዎች ማለት ነው መካከል አለ የሚባለው ልዩነት ነጸብራቅ ይሆን ይሆን ብለው ይጠይቃሉ። አሁን ይሄ ኦህዴድ በግሉ የሚያደርጋቸው ነገሮች ኦሮምኛ የስራ ቋንቋ እንዲሆን እታገላለሁ ማለቱ ቀድሞ የአገሪቱ ፕሬዚዳንት ለነበሩት እና በኋላ የተቃዋሚ ፓርቲ መሪ ሆነው ላገለገሉት ለዶክተር ነጋሶ ጊዳዳም አንዳንድ ጥቅማ ጥቅቦች እንዲከበሩላቸው መወሰኑ፣ እነዚህን በመጥቀስ ምናልባት የልዩነቱ መገለጫ ይሆን? በአራቱ ፓርቲዎች መካከል አሁን አለ የሚባለው ልዩነት እነሱም ራሳቸውም አመራሮቹ መጠራጠር አለ በመካከላችን ሲሉ ያመኑበት ሁኔታ ነበር እና ነው። የእርሱ አስተያየት ምንድን ነው? ሁለቱም ሊሆን ይችላል። ኢህአዴግ እንደ ኢህአዴግ የመጨረሻ ራሴን ለውጫለሁ፣ ታድሻለሁ መሪ አልባ የነበረውን ግንኙነት ለውጫለው እያለ ይመስላል። ያ ማለት እንግዲህ ምንድነው? አሁንም ቢሆን ከኢህአዴግ ሳጥን አልወጣንም። ኢህአዴግን አስተካክለን ታጋይ የነበረውን ድርጅት መስመር አስይዘን ወደፊት ምናልባት ላለፉት 27 ዓመታት እንደገዛ ነው አሁንም ለሌላው 27 ዓመታት ንግዛ አይነትም መልእክቶች አሉ፣ በሁለቱ መሃል ስታነብ ማለት ነው። ዞሮ ዞሮ ዲሞክራሲያዊ ስርዓት በኢትዮጵያ እንዲሰፍን፣ ሆደድም ከዚህ ልዩነት አለኝ ካለ አስረግጦ ኢህአዴግ ይህን እንዲቀበል መግፋት አለበት። ሁለቱንም መሆን አይችልም። ስለዚህ ሊሆንም ይችላል አይሆንም ይችላል። ዋናው ዋና ጉዳይ ግን አንዳንድ ሆደድ የወሰዳቸው እርምጃዎች ጠቃሚዎች ናቸው። ወደፊትም ተጨማሪ በዛ አቅጣጫ ተጨማሪ እርምጃዎች እንዲወስድ እንፈልጋለን። ኦህዴድ ወሰዳቸው ከተባሉ እርምጃዎች ጀርባ ካሉት ዋነኛ አመራሮች አንዱ ዶክተር አብይ አህመድ ቀጣዩ የኢህአዴግ ሊቀመንበር ብሎም የአገሪቱ ጠቅላይ ሚኒስትር ሊሆኑ እንደሚችሉ ከፍተኛ ግምት ከተሰጣቸው መካከል ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ብቻ ነው ያለው። ምን ማለት ነው? ጠቅላይ ሚኒስትር መለስ ዜናዊ እስከ 2 ወደሚቀጥለው ዘገባችን ነው የምናልፈው። የኢህአዴግ ብሔራዊ ምክር ቤት ቀጣዩን ጠቅላይ ሚኒስትር ለመምረጥ ይሰበሰባል። የህዝብ ተወካዮች ምክር ቤት ደግሞ የሚመረጠውን ጠቅላይ ሚኒስትር እና በሚኒስትሮች ምክር ቤት የጸደቀውን የአስቸኳይ ጊዜ አዋጅ ለማጽደቅ ይሰበሰባል። በእነዚህ ሁለት ጉዳዮች ላይ የሚሰጡ ውሳኔዎች ከምን ጊዜውም በላይ በኢትዮጵያ ከፍተኛ ትኩረት የሳቡ ጉዳዮች ናቸው ይላል ቀጣዩ የጽዮን ግርማ ዘገባ። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ ካቀረቡ በኋላ አዲስ ጠቅላይ ሚኒስትር የመምረጡ ሂደት ላለፉት ሀያ ቀናት ትኩረት የሳበ ጉዳይ ሆኗል። በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት አቶ ሙልጌታ አረጋዊ ኢህአዴግ ከዚህ ቀደም ጠቅላይ ሚኒስትር በዚህ መልኩ የመምረጥ ልምድ ስላልነበረው ትኩረት መሳቡ አይገርምም ይላሉ ብቻ ነው። የአንድ ጊዜ ልምድ ብቻ ነው ያለው። ምን ማለት ነው? ጠቅላይ ሚኒስትር መለስ ዜናዊ እስከ ሁለት ሺ አስራ ሁለት በፈረንጅ እስከ ሰባት ስምንት አመት በፊት ቆዩ። ስልጣን ላይ አንድ እሳቸው ብቻ ነበር ወይ እንግዲህ ታሪክ ሰው እሳቸውም በተደጋጋሚ ዝም ብለው ነበር የሚመረጡ። እሳቸው የሚወገድ ሰው አልነበረም፣ ይወዳደር ሰው አልነበረም፣ እና አስቸጋሪ አልነበረም። ጠቅላይ ሚኒስትር መንበር እሳቸው ካለፉ በኋላ ኢህአደግ በቀላል ኃይለማርያም ደሳለኝ ወደ ጠቅላይ ሚኒስትር ስልጣን ያመጣው ጸሐፉን ለመጀመሪያ ጊዜ ሲለቅሱ ስለኛ ግንኙነት ተሰላፋቸው ሲቀር መጽሐፋሲ ድሞ ይኸው የሀይለ ማርያም ከስልጣን መውረድ መፈለግ መጣ ማለት ነው። ስለዚህ ኢህአዴግ ለመጀመሪያ ጊዜ በህይወቱ አስቸጋሪ የጠቅላይ ሚኒስተር መረጣ ፕሮሰስ ውስጥ ገባ ማለት ነው። ሰው በዚህ ምክንያት አሁን ውጥረት የነገሰበት ሁኔታ ስለ ነው እና እያንዳንዱ ድርጅት አንዳንድ ካንዲዴት ካቀረበ ወይም ካቀረበ ምንድን ነው የሚሆነው? ለምሳሌ ካውንስሉ የኢህአዴግ ካውንስል ነው ወይም ኢህአዴግ ምክር ቤት ቃል የተባለው የኢህአዴግ ምክር ቤት መቶ ዘጠና ሰዎች ናቸው። እዚህ መቶ መቶ ዘጠና አባላት ከእያንዳንዱ አራት ድርጅት አርባ አምስት አርባ አምስት የሚመጡ ናቸው። ደቡብ ህዝቦች አንድ ሰው ለውድድር ቢያቀር በአዴንም ወድድም አንዳንድ ካቀረቡ ሶስት ተመራጮች ይኖራሉ ማለት ነው። አሁን ሶስቱ ተመራጮች የራሳቸው ተወካዮች ያቀረቧቸው እጩዎች ድምፅ ከሰጡ ሶስቱም አርባ አምስት አርባ አምስት አርባ አምስት ይይዛሉ። ከዚህም ቲፒኤልኤፍ የሚጨመርለት ቦታ የታ ከሶስቱ አንዱ ለምሳሌ ቲፒኤልኤፍ ለብአዴን ከሰጠ ድምፁ ለአቶ ደመቀ ከሰጣቸው አቶ ደመቀ ዘጠና ድምፅ ይኖራቸው ማለት ሙሉ በሙሉ የአማራውና የክፕሬው ቦት ካገኘ ማለት ነው። ግን ይሄ በቂ አይደለም። ቢያንስ ዘጠና አንድ ማግኘት አለባቸው ከሌሎቹ ድርጅቶች የሆነ ቦት የሚፈልጉ ነው ማለት ነው። እና ድርጅቶች የግድ አንድ ጠቅላይ ሚኒስትር ለማግኘት ሶስት ተወዳዳሪ የሚኖር ከሆነ ያ ተወዳዳሪ ከራሱ ድርጅት ብቻ ሳይሆን ከሌሎች ድርጅቶችን አንድ ድርጅቶ ላይ የበለጠ ድምፅ ማግኘት አለበት ማለት ነው። ስለዚህ ድርጅቶች የፓርቲ መስመራቸውን አልፈው ድምፅ የመስጠት ፈቃድ ካላገኙ ከፓርቲያቸው ማለት ነው። ምክንያቱም ፓርላሜንታሪያን ፎርም ኦፍ ጋቨርነንስ ስለሆነ የፓርቲ ዲስፕሊን አለ። ማንም ሰው ከፓርቲው ዘሎ ድምፅ የመስጠት ልምድ የለም። በህግ ባይከለከልም በልምድ ግን እያንዳንዱ የፓርቲ አባል የፓርቲውን ዲስት ማክበር አለበት፣ የፓርቲውን ፍላጎት ማንጸባረቅ አለበት። ከፓርቲው ዘሎ የፓርቲ አባል ላልሆነ ሰው ድምፁ ካልሰጠ አንድ ሰው አሸንፎ ከዘጠና አንድ ድምፅ በላይ ማግኘት የሚችልበት ሁኔታ አይኖርም። ሰው በዚህ ምክንያት አራት ድርጅቶች ተቀራርበው እንደምንም ተስማምተው ከስብሰባ ውጭ ማለት ነው በስምምነት ኮንሰንሰስ ፕራይም ሚኒስተር ማምጣት ካልቻሉ የፕራይም ሚኒስትር ምርጫ ይወድቃል ብዬ ነው ማለት። የጠቅላይ ሚኒስትሩን አመራረጥ ሂደት በተመለከተ ማብራሪያ ለማግኘት የኢህአዴግ ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤን ጨምሮ በርካታ ባለስልጣናት ጋር የእጅ ስልኮቻቸው ላይ የስልክ ሙከራ አድርገን ነበር፤ አልተሳካም። አብዛኞቹ ስብሰባ ላይ ናቸው በመባሉ ልናገኛቸው አልቻልንም። በተለይም የእያንዳንዱን ድርጅቶች የኢህአዴግ አባል ድርጅቶች አመራር አባላትና ቃል አቀባዮቻቸውንም ለማግኘት ጥረት አድርገን ነበር፤ አልተሳካም። በሌላ በኩል በትላንትናው ምሽት በፋና ብሮድካስቲንግ ላይ መግለጫ የሰጡ የሰጡት የኢህአዴግ የቀድሞ ነባር አመራር አባል አቶ በረከት ስምኦን የድምፅ አሰጣጡ ሂደት የተለመደና በሚስጥር የሚደረግ በኢህአዴግ አባል ድርጅቶች የኢህአዴግ ምክር ቤት አባላት ብቻ የሚወሰን ነው ብለዋል። አቶ ምልጌታ ምንም እንኳን ምርጫው በሚስጥር የሚካሄድ ቢሆንም አንዱ ፓርቲ ወደ ሌላው ፓርቲ ሄዶ መምረጥ ካልቻለ ውሳኔ ማግኘት አይቻልም ብለዋል። ስትሰጥ ያ ያልኩሽ ነገር በሚስጥር ይሁን በአደባባይ በሚስጥርም ስትሰጪ የፓርቲ መስመርሻ አልፈሽ የፓርቲ አባልሽ ላልሆነ ሰው ድምፅሽን ስሰጠሽ ያ ያልኩሽ ዘጠና አንድ ሞታለች። ስለዚህ በድብቅም ይሁን በግልጽ ቁጥሩ ቁጥሩ ቁጥር ነው። መቀየራችን ሰው እሱ ምንም ልዩነት ማወቅ አይቻልም። ከፓርቲው ውጪ ዘንበው ማን ቦታ አረገ የሚለው ላታቂ ትቻለች። ዞሮ ዞሮ ግን ቁጥሩ የግድ አንድ መሙሊያ ስላለበት ያ ለመሙላት ደግሞ የግድ አንድ ሰው ከፋች ቅጽ ዘሎ ቦት ማድረግ ይኖርበታል። የፓርላማ አባላት የጠቅላይ ሚኒስትሩን ምርጫና የአስቸኳይ ጊዜ አዋጁን አናጸድቅም ማለት የሚችሉበት እድል አለ ወይም ላያጸድቁ የሚችሉበት አሰራር ይኖራል። ይችላሉ፣ በህግ ይችላሉ፣ አቅሞ አላቸው። ጠቅላይ ለምሳሌ ኢህአዴግ ቴሌ ጠቅላይ ሚኒስትር ሊታረቁ ይፈልጋለሁ ብሎ İki taraflı bir şeyler var. Parlama şeker. Parlama yine şu maddeye bir şey diktler. Kafanıcama. Yine böyle bir ilalı bir, ben mesela bir parlama parti uçmuyor. Yani parlama iş olarak bir haletin parlama አጋር ድርጅቶቻቸውን ጨምሮ ያው አንድ ድርጅት ፍላጎት የሚንጸባረቅበት ፓርላማ። ስለዚህ በኢህአደግ አባል ድርጅቶች መካከል ያለው ግንኙነት በጣም ካልተበላሸ ፓርላማ ውስጥ ችግር ችግር ይፈጥራል ብሎ መጠበቅ የሚቻል አይመስለኝም፣ በበኩሌ ግን አሁን እንደምናየው በአራት ኢህአደግ ድርጅቶች መካከል ችግር ስላለ እርስ በርሳቸው እየተደማመጡና እየተማመኑ ስላይደለ የነሱ የራስ ድርጅቶች ችግር ፓርላማው ላይ ሊንጸባረቅ ይችላል። ከተንጸባረቀ ደግሞ ከፍተኛ የሆነ ሕገ መንግስታዊ የሆነ ቀውስ ሊፈጠር የሚችልበት ሁኔታ አለ። ምክንያቱም ጠቅላይ ሚኒስትር አናጸድቅም ካሉ፣ በራሳቸው ምክንያት አያጸድቁ። ፓርላማ ካላጸደቀ ጠቅላይ ሚኒስትር አይሆንም። ኢህአዴግ ስለላከ ብቻ ኢህአዴግ የላከው ሰውዬ አውቶማቲካሊ ጠቅላይ ሚኒስትር ይሆናል ማለት አይደለም በህግ ምክንያቱም ፓርላማው አቅም ስላለው አይ የኛውን እጩ ጠቅላይ ሚኒስትር አልቀበልም አላጨርስም። እጩ አመራረጡን በተመለከተ የአምቦ ዩኒቨርሲቲው መምህር አቶ ስዩም ተሾመ እንደሚሉት እስካሁን በግልጽ የታወቀው ኦህዲድ ዶክተር አብይ አህመድን በአዴን አቶ ደመቀ መኮንንን ደህዴን ደግሞ አቶ ሽፈራው ሽጉጤን ለፓርቲያቸው በሊቀመናብርትነት መምረጣቸውን ነው። እነዚህ ሰዎች ለጠቅላይ ሚኒስትርነት ከተወዳደሩ ውጪዎቹ ሶስት ብቻ ይሆናሉ። እስካሁን በይፋ የህወሀት ይህ ነው ተብሎ ባለመገለጹ ስለዚህ የሚላሉ በኢህአዴግ ምክር ቤት የምርጫ አሰራር መሰረት ህወሀት ያለውን አርባ አምስት ድምፅ ለፈለገው በመስጠት አሁንም የበላይነቱን ሚና ይዟል ባይ ናቸው። አድማጮች፣ የዚህን ዜና ዝርዝር ዘገባ በተመለከተ ከምሽቱ ሶስት ሰዓት በስፋት ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ወደሚቀጥለው ዘገባችን ነው የምናልፈው። ይህ ያገባደድ ነው የካቲት ወር የአፍሪካ አሜሪካውያን የሚዘከርበት ወር ነው። በዋሽንግተን ዲሲ የኢትዮጵያን ባህል ታሪክና ቅርጽ የሚዘክር ምሽት ቅዳሜ ላት ተካሄዶ ነበረ። በስፍራው ተገኝቼ ነበረ የቀናበርኩት ዝግጅት አለ፣ አድምጡት። በአፍሪካ ጉዳዮች ዙሪያ የሚሰራው የዋሽንግተን ዲሲ ከንቲባ ቢሮ በታዋቂው የሆሊውድ ፊልም ተዋናይ ቲም ሪድስ ኢቲ በሚል ስያሜ በዋሽንግተን ዲሲ እና አካባቢዋ በኢትዮጵያ ጥበብ ዙሪያ የሚሰራ የግል ድርጅት እንዲሁም በፋሽን ዘርፍ የምትታወቀው ሶሎሜ አውቶሊኖ አማካኝነት በጋራ የተዘጋጀ ተቾፍ ኢትዮጵያ የተሰኘ መድረክ ባሳለፍ ነው ቅዳሜ በዋሽንግተን ዲሲ ተካሂዶ ነበር። ይህን ያገባደድነውን የጥቁር አሜሪካውያን ታሪክ የሚዘከርበትን የካቲት ወርን ለማሰብ እና ጎን ለጎንም የኢትዮጵያን ታሪክና ባህል ለውጭ ዓለም ለማስተዋወቅ ነበር የዝግጅቱ ዓላማ። ሶሎሜ አውቶሊኖ ስለ ዝግጅቱ ዓላማ ገልጻልናለች። የኢትዮጵያን ካልቸርን፣ አርትን፣ ሙዚቃን፣ ቡናን፣ ዛሬ ያለንን ምግባችንን በማስመልከት ነው ያዘጋጀ ነው። ጥሩ ኢቨንት ነው። ትልልቅ እንግዶቻችን ዋና ኦፍኮርስ ሜር ኦፊስ ዋናት ሜር ኦፊስ ዲሲ ደግሞ የሜር ኦፊስ ከናፌ ደግሞ ማማዱ ነው ዋናው ትልቁ እዚህ አለ። ፕሮዲሰሮችና ፊልም ሜከሮችም አሉ። ከተለያየ ስቴት ከአትላንታም የመጡ አሉ። ከኒውዮርክም የመጡ ጓደኞቻችን አሉ እና ሞረኔ የኢትዮጵያን ካቸውን ነታቸው ሁሌ ይ ነው። ስለ አፍሪካ ና ስለ ተርድ ወርልድ ካንትሪ ሲወራ ሌላ መጥፎ ሳይድ ነው የሚያዩት። እና እኔ ደግሞ በኢትዮጵያነት የእኔ ምርጫ ነው ጥሩ ነገር የኢትዮጵያ ሳይድን ነው ሪች ካንትሪ እንደሆነ ለማሳየት ና ያን ሜሴጃችን ኮንቲኑ ደግሞ ሌላ ምስቴት እናደርጋለን። ማርች 29 ላይ ደንቨር ደግሞ ይዘን እንሄዳለን። ፐትሮፍ ኢትዮጵያን ው ትልቅ አሁን ስክሪን ላይ የምታየው አክቹዋሊ የቲም ሪድ እንዳልኩሽ ጓደኛዬ ማናጀሬና ሜንቶሬ አዋሳና ላሊበላ የሰራውን ፊልም እና እሱን ቀርሶ እሱን ነው የሚያሳየው ያለው ፊልም አለ። እንደውም የሚመጣ በዚህ አመት መጨረሻ ላይ ያልቃል። ከአዲስ ከፊልም ፕሮዲሰር ጋር ከኢትዮጵያኖች ጋር ሆነን የምንሰራው ነገር አለ። አርት ደግሞ በሙሉ የምታየው የተለያዩ በኢትዮጵያ ገዳም ውስጥ ጎንደር፣ ባህር ዳር በተለያየ ቪሌጅ ውስጥ ያሉ ፎቶች ናቸው ያሉት። ቡና አለ፣ ልብሳችን አለ። የእኔም ደግሞ ዲዛይነር ነኝ። ኮሎን ሽቶ አለ ምግብ አለ እና ሰው ካስጀስ ኢትዮጵያዊ ብቻ አይደለም ዛሬ የምታዩ ነጮች አሉ ቁጭ ብለው መሬቱ ላይ ቡናውን በጣም የተዝናኑ ነው ፈንድሻ እየበሉ አምባሻውን ቢራውን እየጠጡ ሰው ጥሩ ሜሴጅ ነው አየሩ ቆንጆ ነው ሰው ጥሩ ጊዜ ነው የኢትዮጵያ ባህል መገለጫ የሆኑ ምግቦች ለታዳሚው በዕለቱ ቀርቦ ነበር ያው እዚ ሀገር በማደጎ ወደ ዩናይትድ ስቴትስ የመጡ ትውልደ ኢትዮጵያውያንን በተመለከተ የሚሰራው ኔትወርክ ኦፍ ፋሚሊ ሰርቪስ የተሰኘው ድርጅት መስራችና ስራ አስኪያጅ አቶ ተፈራ ኃይሉ ኢትዮጵያን የሚያስተዋውቁ መድረኮች በብዛት መዘጋጀት እንደሚገባቸው ይናገራል። ትልቁ የባህል ነገሮች መዘጋጀታቸው ኮሚኒቲው በደንብ ስለ አፍሪካ እንደዚህም ደግሞ ስለ ኢትዮጵያን ባህሎች የሚያውቁበት እና በተለይ በእለትተእለት መስተጋብራቸው ወይም ደግሞ በእለትተእለት ሙሏቸው የባህልና ታሪኩን ማወቃቸው የበለጠ ያጠናክረዋል። የበለጠ ማወቁ ለነሱም ጥቅም አለው። የሚመስላለ የኢትዮጵያ ባህልን የሚያስተዋወቅ ነገር ላይ በሙሉ። በተባባሪነት አብረን ይሰራል ና ና ንበራሳፍሬ እናዘጋጃለን። አሁን ያለንበት ወር የካቲት በተለይ ፌብሩዋሪ የብላክ አፍሪካን መንዝ ይባላል። ና ሁሉም ነጫ ነው፣ ሁሉም ጥቁር ህዝብ ነው። ና የእንደዛን ባህል በተለይ በካሪቢየን አፍሪካን እዚህም ደግሞ አፍሪካን አሜሪካኖች አሉና ባህልን፣ ታሪካቸውን የሰሩትን መልካም ነገር የሚያስተዋውቁበት የሚያሳዩበት እኔም ደግሞ የተሰራውን ነገር ተመልሶ ሰዎች የሚያውቁበት ነው። የኢትዮጵያን ባህል ታሪካዊ ቦታዎችና ቅርሶችን የሚያሳዩ ፎቶግራፎች በዝግጅቱ ላይ ለእይታ ቀርበው ነበር። ማት አንድሪያ የፎቶግራፍ ባለሙያ ናቸው። በአውሮፓ የዘመን አቆጣጠር ከ2006 ዓ ም ጀምሮ በየዓመቱ ኢትዮጵያ እሄዳለሁ። ኢትዮጵያን በጣም ወዳታለሁ። በተመላለስኩባቸው ዓመታት አብዛኛዎቹን የኢትዮጵያ ታሪካዊ ቦታዎች፣ ቅርሶችና የባህሎች መገለጫዎችን በካሜራ ለማስቀረት ዕድል አገኘቻለሁ። ዛሬም በዚህ ዝግጅት ላይ ከ35 በላይ ፎቶግራፎችን ለእይታ አቅርቤያለሁ። ይህንን የባህል መድረክ ካዘጋጁት ውስጥ የሆሊውዱ እውቁ ተዋናይ ቲም ሪድ አንዱ ነው። የዩናይትድ ስቴትስ እና የኢትዮጵያን ባህል የበለጠ ለማቀራረብ ነው ይህንን የባህል መድረክ ያዘጋጀ ነው። በተጨማሪም በልጅነታቸው ወደ ዩናይትድ ስቴትስ በማደጎ የመጡ ትውልደ ኢትዮጵያ አሜሪካውያንና እዚህም ተወልደው ያደጉ የቀደመ ባህላቸውን የሚያውቁበት አንዱ መንገድ እንዲሆን የተዘጋጀ ነው። በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን በሚኖሩባቸው ዋሽንግተን ዲሲ፣ ቨርጂኒያና ሜሪላንድ ግዛቶች ባህልን የሚያስተዋውቁ ተመሳሳይ መድረኮች በተደጋጋሚ ለማዘጋጀት እቅድ እንዳላቸው በመግለጽ ኢትዮጵያውያኑም በመሳተፍ ከጎናቸው እንዲሆኑ የዝግጅቱ አስተባባሪዎች በመጨረሻ ጠይቀዋል። እንግዲህ የዛሬ ፕሮግራማችን በዚሁ ተጠናቋል። ሲያስተናግዳችሁ የቆየሁት መስታወት አራጋው ነበርኩ። በቴክኒክ ፕሮግራማችንን ይመራ የነበረው ሞቅቢል ያበረው ነበር። እንግዲህ በነገው ዝግጅታችን ተመልሰን እንገናኛለን። ጉዟችሁ የሰመረ ይሁን እያል እንሰናበታችሁ። መልካም ምሽት። በነገው ጉዞ እንገናኝ። रेडियो सगले अमेरिका ती